ሲፒጄ በሚል የእንግሊዝኛ ምህፃረ ቃል የሚታወቀው የጋዜጠኞች መብት ተሟጋች ድርጅት የዞን ዘጠኝ ብሎገርስ ወይም ደግሞ የኢንተርኔት አምደኞችን ሸልሟል። ምን የታወቀ ነገር አለ? እርግጥ ነው ይሄ ነገር ዜና ላይ ነው፣ በጭላንጭል ያየ ነው። አዎ በእርግጥ ነው። እንግዲህ እንደሚታወቀው እነዚህ ስድስቱ ብሎገሮች ወይንም ጦማሪያን በተለይ ተመርጠው ነው የተሸለሙት። በእርግጥ ስለ ሽልማቱ ዝርዝር ሁኔታ አልተገለጸም። ነገር ግን ቀደም ብሎ ኢትዮጵያ እነሱን ብቻ ሳይሆን ከነሱ በፊትም እንደነ እስክንድር ነጋና ሌሎችንም መሰል ጋዜጠኞችን ማሰሯን የሲፒጄ ጥናትን እየጠቀሱ ከዚህ በፊት የነበሩትን ነገሮች እያጣቀሱ ነበረ እነዚህን ስድስት ወጣት ጦማሪያን ሽልማት ያበሰሩት። ከዚህ ጋር በተያያዘ እንግዲህ ኢትዮጵያ በአለማችን ላይ እጅግ ጋዜጠኞች ከሚሰቃዩባቸው አራት ሀገሮች ውስጥ በአራተኛ ደረጃ ላይ የምትገኝ ስትሆን በዓለማችን ላይ እጅግ ሴንሰር ወይንም ሳንሱር ከሚያደርጉ ከአስሩ ሀገሮች ውስጥ አንዷ መሆኗን የገለጹበት ነው እና በእርግጥ ሽልማቱ ተዘጋጅቷል። ይሄ ጉዳይ ተገልጿል ማለት ነው። እንደ ዜናው የዞን ዘጠኝ በአንተ ቋንቋ ጦማሪያን ብሎገርስ ወይም ደግሞ የኢንተርኔት አምደኞች ከሌሎች ሶስት ሀገራት ጋዜጠኞች ጋራ ነው የተሸለሙት። ምን ሊሆን ይችላል ሽልማቱ? በአሁን በወጣ መግለጫ ላይ የሽልማቱ ዝርዝር ሁኔታ አልተገለጸም። ነገር ግን ከዚህ በፊት ከነበረን ልምድ አንጻር እንደዚህ ሲሸልሙ እስከ ሀያ አምስት ሺህ የአሜሪካን ዶላር የሚደርስ ሽልማትና ከዛም በላይ ሊሆን እንደሚችል ይገመታል። ከዚህ በፊት ከነበረው ልምድ አንጻር ማለት ነው። ቀደም ብለ አንተ እንደገለጽከው ከተሸለሙት ጋዜጠኞች ወይንም ብሎገሮች ዋናው የሚሸለሙበት ምክንያት የገንዘብ እና ሌላም የምስክር ወረቀትን ጨምሮ ቢሆንም ዋናው የሚሸለሙበት ምክንያት የመገናኛ ብዙኃን አቅም እጅግ ደካማ በሆነባት በኢትዮጵያ ውስጥ ያደረጉት እንቅስቃሴ ከፍተኛ መሆኑ ለፍሪደም ወይንም ደግሞ ለነጻነት ሲሉ ያደረጉት አስተዋጽኦ እና። በዚህ ጉዞዋቸው ውስጥ ደግሞ በቀጥታም ሆነ በተዘዋዋሪ በኢትዮጵያ መንግስት ከፍተኛ ጥቃት ሲደርስባቸው እንደነበረ ይህንን በማስመልከት ነው። በተለይ እነዚህ ቆማሪያን እጅግ የታወቁባቸው በወቅቱ በሚያሰራጩበት ጊዜ ስለ ነጻነት፣ ስለ ፍትህ፣ ስለ ኮራፕሽን ሙስኝነትን በኢትዮጵያ ውስጥ የነገሰውን እንዴት መታገል እንዳለብን፣ አዲሱ ትውልድ ለእነዚህ ነገሮች ፊት መስጠት እንደሌለበት፣ አዲሲቷ ዲሞክራቲክ ኢትዮጵያ መመስረት እንዳለባት የሚገልጹትን ነገሮች በሚያሰራጩበት ጊዜ በሳምንት እስከ አስራ ሁለት ሺህ ተከታታዮች እንደነበሯቸው አድናቂዎች እንደነበሯቸው እና ይህም የኢትዮጵያ መንግስት እጅግ በማስደንገጡ የኢትዮጵያ መንግስት እነዚህን ዜጎች በማሰሩ የዚህን የዓለም አቀፉን ፕሬስ ድርጅት ተጽዕኖ በዓለም ላይ ለመፍጠር የሚያደርገውን ሙከራ የሚያመላከተ ነው። የታሰሩትም ደግሞ እንዲፈቱ ለማበረታታት ለዓለምም ደግሞ ጆሮም በዚህ ጉዳይ ላይ እንዲሰጥ ለማድረግ ነው። እንግዲህ ይህ የአሁኑ ሽልማት